ማዕከላዊ አፍሪካ ውስጥ ሲቪሎችን የሚገድልና የወሲብ ጥቃት የሚያደርስ አንድ ታጣቂ ቡድን መፈጠሩ እየተሰማ ነው። የቡድኑ መጠሪያ ዘ ትሪ አር የሚል ነው። ሪተርን ሪክላሜሽን እና ሪሃቢሊቴሽን ከሚሉት የእንግሊዝኛ ቃላት የተወሰደ ነው ስሙ። ቃላቱ ሲተረጎሙ መመለስ፣ ማስመለስና መልሶ መቋቋም የሚሉ ናቸው። ሁማን ራይትስ ዋች የሚባለው የሰብአዊ መብቶች ተሟጋች ቡድን ይህ ዘ ትሪ አር የሚባል ቡድን የሀገሪቱን ሰሜን ምዕራብ በማመስ በብዙ ሺህ የሚቆጠሩ ሰዎችን ከየመኖሪያ አካባቢዎቻቸው እንዲፈናቀሉ አድርጓል። ማዕከላዊ አፍሪካ ሪፐብሊክ ውስጥ ባልደረባችን ጆ ዲካፖ ዘግቧል። የአፍሪካ ነክ ርዕሶች አዘጋጅና አቅራቢ አዳነች ፍሳሐይት ታቀርበዋለች። ከሶስት ዓመታት በፊት አንስቶ በማዕከላዊ አፍሪቃ ሪፑብሊክ ግጭት ሲያካሂዱ የቆዩት አብዛኞቹ ሙስሊሞች የሆኑት ሴሌካ አማጽያን፣ ብዙዎቹ ክርስቲያን የሆኑት ጸረ ባላካ ሚሊሻ እንዲሁም የጌታው ተከላካይ ሰራዊት የተባሉት አማጽያን ናቸው። አሁን ግን ሶስት አርሮች የተባለው ታጣቂ ቡድን እየተጠናከረና እየተስፋፋ መሄዱን በሂውማን ራይትስ ስለ አፍሪቃ ጉዳይ የሚያጠኑት ልዩስማጅ ገልጸዋል። This በሀገሪቱ ሰሜን ምዕራብ ተጨባጭ የሆነ የአማጽያን ቡድን እንዳለ ለመጀመሪያ ጊዜ እያየን ነው። አምና ህዳር ወር ላይ ነበር የጀመሩት። ጠንክረው የወጡትና ቦታዎችን ለመቆጣጠር የቻሉት ግን ካለፈው መስከረም ወር ወዲህ ነው። የሦስት አሮች ቡድን አባላት ከፒዮል ወይም ከፉላኒ ዘር ሲሆኑ በካሜሩን በደቡባዊ ምዕራብ በማዕከላዊ አፍሪቃ ሪፑብሊክ የሚዘዋወሩ ሙስሊም አርብቶ አደሮች ናቸው። ካለፉት ሦስት ዓመታት ወዲህ እኛ የሂማን ራይትስ ዎች ሠራተኞች ፒውሎች በጸረ ባላካ ሚሊሻዎች ኢላማ የተደረጉባቸው ሁኔታዎችን መዝግበናል። ሰብአዊ መብታቸው ተረግጦ ከባድ ሥቃይ ደርሶባቸዋል። ይህ ቡድን የተመሠረተውም በአካባቢው ያሉትን ፒውሎች ጥቅምን ለማስጠበቅ እንደሆነ ተገልጿል። ይሁንና አሁን እንደምናየው እነሱ ራሳቸው እጅግ ከባድ የሰብአዊ መብት ረገጣ ተግባር እየፈጸሙ ናቸው። የሂዩማን ራይትስ ዋች ሰዎች በሶስቱ አሮች በተያዙ ቦታዎች ላይ ለአስር ቀናት ያህል ቆይተው የመዘገቡትን ማጭ ያብራራሉ። በመኪና ስንዘዋወር በሰዓት ጋይቶ የተቃጠሉና የተደመሰሱ መንደሮችን አይተናል። በአስር ሺዎች የሚቆጠሩ ሰዎች ከአካባቢያቸው መፈናቀላቸውን ባይናችን አይተናል። ተፈናቃዮችም ምንም አይነት እርዳታ ሳያገኙ ጫካ ውስጥ ነው የሚኖሩት። ሴቶችና አረጋውያን የሚገኙባቸው ኢላማ ተደርገው የተገደሉ ሰዎች ቤተሰቦችንና እማኞችን አነጋግረናል። ሂውማን ራይትስ ዋች የወሲብ ጥቃት የተፈጸመባቸው ሰዎችንም እንዳነጋገረ ገልጿል። በማዕከላዊ አፍሪቃ ሪፑብሊክ ካሉት አማጽያን ማንኛቸውም ቢሆኑ ሲቪሎችን ከመጉዳት ወደ ኋላ አይሉም ይላሉ ሊውስ ማጅ። ይህን የሚያደርጉበት ምክንያት በጣም ቀላሉ ሲቪሎችን መግደልንና በሲቪሎች ላይ የወሲብ ጥቃት መፈጸም የመሳሰሉትን ከባድ ወንጀሎች በመፈጸም ተግባር ምንም አይነት ተጠያቂነት የለም። በብዙ አጋጣሚዎች በስብና ላይ የተፈጸሙ ወንጀሎች አሉ። እስካሁን ባለው ጊዜ ታዲያ አማጽያኑ ለሚፈጽሙት ወንጀል ተጠያቂ የሆነ የአማጺያን አዛዥ ወይም የአማጺያን መሪ የለም። በማዕከላዊ አፍሪቃ ሪፑብሊክ ወደ 13,000 የሚጠጉ የተባበሩት መንግስታት ድርጅት ሰላም ጠባቂዎች አሉ። ይሁንና ጥበቃ የሚደረግባቸው ቦታዎች ስፋት ስላላቸው በቂ ኃይል የላቸውም ይላሉ ማጅ። ይባስ ብሎ ደግሞ የፈረንሳይ ሰላም ጠባቂ ኃይል ከስድስት ሳምንታት በፊት ከአካባቢው ወጣ። በዛም ላይ የሀገሪቱ መንግስት ከመዲናይቱ ውጭ ብዙም የሚቆጣጠረው ግዛት የለም። አንድ አዎንታዊ ነገር የአውሮፓ ህብረት ሁለት ግብረ ኃይሎች የሚሆኑ የመንግሥት ወታደሮችን እያሰለጠነ ነው ፈረንሳይና ዩናይትድ ስቴትስ ደግሞ የተባበሩት መንግስታት ድርጅት የሰላም ጥበቃ ኃይሎችን ያሰለጥናሉ በማዕከላዊ አፍሪቃ ሪፑብሊክ የተፈጸሙ ወንጀሎችን ማየት ያለበት አለም አቀፍ የወንጀል ችሎት ቢሆንም ችሎቱ አቻምና የጀመረው ምርመራ እስካሁን ባለው ጊዜ ያስገኘው ውጤት የለም በሂውማን ራይትስ ዋች የአፍሪቃ ጉዳይ ጥናት የሚያካሂዱት ሊስ ማጅ የተባበሩት መንግስታት ድርጅትና የማዕከላዊ አፍሪቃ ሪፑብሊክ ዓለም አቀፍና ብሔራዊ ዳኞች እንዲሁም አቃቢያነ ሕግ የሚገኙበት ልዩ ችሎት በመቋቋም ላይ መሆኑ መልካም ነው ብለዋል። በሀገሪቱ ጊዜያዊ መንግስት ጸድቆ አሁን በጅምር ላይ ነው። በመጪው ዓመት ማብቂያ ገደማ ላይ በሚገባ እንዲሰራ እንጠብቃለን። በዓይናችን ያየናቸው እጅግ ከባድ ወንጀሎች ተጠያቂነት ሊኖራቸው የሚቻልበት ሁኔታ ሊፈጠር የሚችልበት የተሻለ ዘዴ ነው። ይሁንና ተጠያቂዎችን ለፍርድ ለማቅረብ ተጠርጣሪዎችን ለማሰር መቻል ያስፈልጋል። ምናልባት የማሰሩን ተግባር በፋና ወጊነት ሊመራ የሚችለው የተባበሩት መንግስታት ድርጅት ሰላም ጠባቂ ተልእኮ ይሆናል ሲሉ ማች አስገንዝበዋል። አድማጮች አማጽያን በማዕከላዊ አፍሪቃ ሪፑብሊክ ሲቪሎች ላይ ስለሚፈጽሙት ወንጀል የተቀናበረው ዝግጅት እዚህ ላይ ያበቃ። ሳምንት በሌላ ርዕስ ክንገናኝ። በደህና ቆዩን።